ፈተናዎች ያሉባት አገር ጎዳና የኑሮ ትዝቶች እና የጋዜጠኝነት ሚና የውይይቱ ርዕስ ነው። በተለይም በኮቪድ-19 በኢትዮጵያ ይዞታ ላይ ያተኩራል። የውይይቱ ተሳታፊዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር መኩሪያ መካሻ፣ ወአዲስ አበባ የተሰኘው የሸገር ሬዲዮ ፕሮግራም እና በዚሁ ርዕስ የሚታተመው ወርሃው መጽሔት ዋና አዘጋጁ ነብዩ ግርማና የአሜሪካ ድምጿ ስልሳ በላቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በእሁዱ የራዲዮ መጽሔት የመጀመሪያ ክፍል ዝግጅቱ እልባት ካደረገበት ይጀምራል። ቀደም ባለው ውይይታችን የዳሰስ ናቸው ጭብጦች በርካታ ናቸው። ኮቪድ-19 በኢትዮጵያ ያለውን ይዞታ፣ ግጭቶችና ሰላም በእነኚህ ውስጥ የመገናኛ ብዙሃኑ ሚና ምንድን ነው? የማህበራዊ ሚዲያውንም ተጽዕኖ አሉታዊውንም አዎንታዊንም ጨምሮ በርከት ያለው ጉዳዮችን ተመልክተናል። እንግዲህ ለመፍትሄው የችግሩን መንስኤ በግልጽ ለይቶ ማውጣት ይጠይቃልና ቁጥራቸው ከበዙት ኢትዮጵያ አሁን ካለችበት ሁኔታ አንፃር የሚታዩ ችግሮች ውስጥ ዋና ዋና ናቸው የሚሰኙትን እንለይና ለመሆኑ የችግሮቹ መንስኤ በቅጡ ይታወቃል ወይ? ከሆነስ እንደ ሀገር መፍትሄ ለማግኘት አንድ ሁለት ተብለው የሚቆጠሩ ይህንን መፍትሄ ለማምጣት ለሚደረግ ጥረት መንገድ አለ ወይ? እንዲሁ በግብታዊነት ከሚወሰዱ እርምጃዎች ባሻገር ምክንያ አሁንም፣ አንተን ላስቀድም አሉላ። እኔ እንደሚመስለኝ በተለይ የኮሚኒኬሽን ችግሮችን በትክክል የተገነዘብን አይመስለኝም። እኛ ያለንበት ሁኔታ አሁን እጅግ በጣም አስቸጋሪ ነው። ባለፉት አምስት ዓመታት እቺ ሀገር ትልቅ መከራ ውስጥ ነው የነበረችው። እንደውም ህዝቡ የተሻለ ህዝብ በመሆኑ የሰከነ ህዝብ በመሆኑ እንጂ እርስ በርስ የምንበላላ ህዝቦች ነበር የምንሆነው። እና ብዙ ምሳሌ ውስጥ ላነሳልህ እችላለሁ። ኢትዮጵያ እኮ አሜሪካ አይደለችም። በፕሬስ ሰክረታሪ ብቻ ቋቁመ የምትሰራው ሀገር አይደለም እና ይሄ ችግር አለ። ሁለተኛ ይሄ ቨርቲካል እና ሆሪዞንታል ኮሚኒኬሽኑ ስለፈረሰ፣ አሁን የፌዴራል ሚዲያው የምትለው በመንግስት እጅ ያለው፣ እንደገና ደግሞ የክልል መንግስት የምትለው በመንግስት እጅ ያሉ ሚዲያዎች እንኳን እርስ በርስ እኮ የሚናበቡ አይደሉም። እነዚህ እንኳን የጋራ ፕሮግራም እየተለዋወጡ ለጋራ የሚሰሩ ተቋማት እየሆኑ አይደሉ። ይሄን መለወጥ መቻል አለብን። ይሄን ካልለወጥን እኔ በጣም ችግር ውስጥ እንደምንገባ ነው የሚታየኝና እንደዚህ አይነት በጣም ውስብስብ የሆኑ ችግሮች ግን ደግሞ ሲስተም ለማስያዝ ይህን በጣም ቀላል የሆነ ነገር ነው። ለዚህ ነው ሰው ወደ ፈጠራ ወሬ የሚሄደው። መረጃ ካላገኘ ምንድ ነው የምታደርገው? የግድ ነው ወደ ፈጠራ ወሬ ትሄዳለህ። እንደገና ገንቢ የሆነ አስተሳሰብ ሊፈጠር አይችልም። ፖዘቲቭ አስተሳሰብም የሚረጭ ተቋም እኮ አልፈጠርንም። ይህን ማድረግ አልቻልንም። ስለዚህ እዚህ ላይ በጣም መስራት ይኖርብናል ብዬ ነው የማስበው። መልካም ነቢዩ፣ ወደ አንተ ልምጣ። ይህንኑ ተመሳሳይ ጥያቄ ምክርያ ለዚህ ችግር መንስኤ ናቸው የተባሉ በጣም በርካታ ነገሮችን አንስተዋል። እነኝህን በቅጡ አደራጅቶ መልካስ ይዞ ተጨባጭ የሚለውን ምናልባት ይገልጸው ከሆነ አሁን በተሰባበረ መንገድ የምናያቸው አሉ እንደ መፍትሄ ከተለያዩ ክፍሎች የሚሰሙ ነገር ግን እነኝህን ለማድረግ አንድ ሁለት ሶስት እነኝህን እርምጃዎች እንወስዳለን ብሎ ኃላፊነት ያለው በጊዜና በቦታ የሚሰራ ህዝብንም የሚያሳትፍ ከሆነ ህዝብ በምን ሊሳተፍ እንደሚችል እንኳን ማወቅ አለበት። ተደጋግሞ የተነገረው የተዛባ ዜና የሚያመጣውን ችግር ካወቅን አንዱ ችግር ነጻ መረጃ በቀጥታ መቅረብ መቻል ነው። ሌሎች ፍላጎቶች የሚያሳድሯቸው ተጽዕኖች ከዛ ውጭ ናቸው። ምን በተጨባጭ ሊደረግ ይችላል? እናንተ እስከምታዩ ድረስ፣ በተለይ ደግሞ የመገናኛ ብዙሀኑን ድርሻ በተመለከተ ቅድም የኮቪዱን ነገር ስናነሳ ፈልተኝነትን አንስተን ነበረ። ምናልባት ለዛ ችግር ምክንያት የሆኑ ብዙ ጉዳዮችን ማንሳት ይቻላል። ኮቪድ ከመጣ በኋላ ብዙ ኮምፕሌክስ የሆኑ መልቲፕል የሆኑ ችግሮች ናቸው ሀገራችን ላይ የተከሰቱት። ልክ አንድ የባሰ ችግር ሲመጣ የነበረውን ችግር ችላ ብሎ ጥሎ የመሄድን ነገር ነው ያለው እና የዚህ የግጭቱ ሌላው ሌላው ነገር ማህበረሰቡ የመዘናጋቱ ጉዳይ ከሌላው ችግር ጋር ተያይዞ የመጣ ይመስለኛል። ሚዲያውን ካየን የዚህ የመረጃ ፍሰቱ ከመንግስት በኩል ያለው የኮሚኒኬሽን መንገድ እና ስርዓት መኩሪያ፣ እንዳለው ሆኖ ምናልባት በሚዲያው በኩል ያለውን ችግር ብቻውን ካነሳን ሜንስትሪም ሚዲያው ለሶሻል ሚዲያ እጅ የሰጠ ይመስለኛል። እ አንድ ትልቅ ችግር የሆነው እኛ ሀገር ለምሳሌ ውጭ ያሉ ሜንስትሪም ሚዲያዎች ለሶሻል ሚዲያው ብዙዎቹ እጅ አልሰጡም ብዬ አስባለሁ። በዛኛው ሜዳ ሄደው አፐርሃንዱን ወስደዋል፣ ለሶሻል ሚዲያው ሰጥተው በራሳቸው መገድ የቀጠሉበት ሁኔታ እና እኛ ሀገር ግን ሶሻል ሚዲያ በጣም የሰፋ ስመጣ በዛው መጠን ሜንስትሪም ሚዲያ ሶሻል ሚዲያውን መጠቀም አልቻልም። አንዱ ትልቅ ችግር ይሄ ይመስለኛል። እንደዛ አይነት ፖሲቢሊቲ ሚኒስትሪ ሚዲያውን መጠቀም ቢችል ኖሮ ደረጃን ከሜንስትሪም ሚዲያ ይወስነ ማህበረሰቡ። ስለዚህ እዚህ ጋር ስለማያገኝ ሶሻል ሚዲያ ላይ ከዛ። ይሄ እንግዲህ ቅድም ያለው ይሄ ፌክ ኒውስ፣ ሌሎች ነገሮችም በዚህ ሌቭል አገርን እስከማተራመስ የተደረሰበት ሁኔታ ከዛ ጋር የተያዘ ነው። ግን ሚዲያውን ለምን እንደዛ ሆነ ብለን ካሰብን ደግሞ ብዙ ነገሮች ማንሳት ይቻላል። ለምሳሌ ፕሮፌሽናል ካፓሲቲ አንደኛው ነው ጋዜጠኞቻችን ምን ያህል አቅም አለን ብለን ካሰብን ብዙ ነገሮች ማንሳት ይቻላል። በአብዛኛው ስኪል ላይ ነው የምናተኩረው እና ከእውቀት ጋር የተገናኙ ነገሮች ላይ ብዙ ፎከስ አናቅም። አሁን በዚህ በአባይና በቦርደር ጉዳይ ካየን በኤክስፐርት ሌብል እየመጡ ያሉ ጋዜጠኞችን እያየን ነው። ኢኮኖሚው ላይ እንዲህ እንዲህ አይነት ሴክተሮች ላይ እናያለን። ኮቪድ ላይ ለምሳሌ አንዱ ችግር ምናልባት ያላነሳ ነው ቅድም ሕክምናው ላይ በደንብ ከፍ ያለ ጥሩ እውቀት ያለው በደንብ ያነበበ ጋዜጠኛ ስለማናገኝ በአብዛኛው ኤክስፐርቱ ወይም ደግሞ ሐኪሙ ላይ ዲፐንደንት ሆነ ነው የምንመለከት። ሌሎች ነገሮች ላይ አሁን አናሊስቶች እና ያለ ወጣት ልጆች በጣም አናላይዝ የሚያደርግ ልጆችን እያየን በዚህ በጂኦፖለቲክሱ ላይ፣ ሌሎች ነገሮች ላይ አሁን ግጭቱ ላይ እንዲህ አይነት ሰዎች የሉ ይህ ሀገር ውስጥ ባለው ላይ ወይም ደግሞ ቢኖሩም ያን ያህል ደፍረው ወጥተው የሚናገሩ ልጆችን አናይም እና በሁሉም ሴክተር እንደዚህ አይነት ጋዜጠኝነት ያስፈልገናል። ሌላው የፋይናንሻል ካፓሲቲ የሚዲያው በጣም እየሞተ መጥቷልና ይሄ አንዳንዴ ሚዲያውን ብሌም ለማድረግም የሚያስቸግር እስከመሆን የዘለቀ ደረጃ ላይ ነው ያለው። ምናልባት ኮቪድ ከመጣ በኋላ የተዘጉ ቴሌቪዥን ጣቢያዎችን ማንሳት እንችላለን። የተዘጉ ሚዲያዎች አሉ። ያሉትም እንዴት ነው ያሉት ብሎ መኖር ብቻውን በቂ አይደለም። ስለዚህ የምንፈልገውን ነገር በምንፈልገው መጠን ሊሰሩልን ይችላሉ ብሎ ማሰብ ትንሽ የዋህነት ይመስላልና ብዙ የተወሳሰቡ ችግሮች ያሉበት ሀገር፣ ሚዲያውም በዛው መጠን የተወሳሰበ ችግር ስላለ ማለት ነው። አንድ ነገር ልጨምርና ምናልባት አፍሪካ ውስጥ ብዙ ሀገሮችም ውስጥ ያየናቸው ነገሮች አሉ። ለምሳሌ ኮንፍሊክትን ሪዞልቭ በማድረግ ውስጥ የተ ትልልቅ ሚና የተጫወቱ ሬዲዮ ጣቢያዎችን ማየት እንችላለን። ለምሳሌ ቡሩንዲ ውስጥ ነው መሰለኝ ስቱዲዮ ኢጃምቦ የሚባል አንድ ሬዲዮ በቃ የሰላም ምልክት ተደርጎ እስከመታሰብ ከሚዲያ ሚና ሁሉ አልፎ የአስተራቂነት ሚና የሚጫወቱ ሚዲያዎች አሉ አፍሪካ ውስጥ። ከዛ ብዙ ነገር መውሰድ የምንችል ይመስለኛል። ሰላም ሚኒስቴር የሚባል ሚኒስቴር መሥሪያ ቤት አለን ግን ስለ ሰላም ሚኒስቴር የራሱን አጀንዳዎች ሴት የሚያደርግበት ሚዲያ እንኳን የለም። ስለዚህ ብዙ ክፍተቶች አሉና ብዙ ነገር ማስተካከልን ብቻ ይመስለኛል። መልካም ትዝታ፣ ወደ አንቺ ልምጣና ቀደም ብለን ወደ አነሳ ነው በኢትዮጵያ ያለውን የኮቪድ-19 ዝታ ወደሚመለከተው ትዝብቶችሽ ተመለሰሽ። በአደባባይ የሚታዩ ብዙዎች የሚሰባሰቡባቸው ትዕይንቶች፣ በቴሌቪዥን የሚታዩ ባለስልጣናት ይሆኑ፣ የአንድ ስራ ቦታ ስራቸውን እያሳዩ ያሉ ሰዎች ይሁኑ፣ ምሳሌ መሆን ይችላሉ። ጭም የፊት ጭምብሉን አጥልቀው ባየን ጊዜ የሚያደርጉት ጥንቃቄ ያንን ምስል የሚመለከት በሙሉ ይረዳል። አሁን አሁን ግን እሱ እየቀረ እናያለን። ቀደም ሲል ይደረግ እንደነበረው በተለያዩ ዝግጅቶች ላይ ሰዎች የፊት ጭንብላቸውን አድርገው ሳይሆን በቃ አብቅቷል አልፏል የተባለ ይመስላል። ነገር ባለሙያዎችን እንደምናነጋግራቸው ቁጥሩ እንኳን በደንብ ተጠንቶ ያልታወቀ በጣም ጥቂት ሰው ብቻ ምርመራ ያካሄደበት ሀገር ነው እና የሚባሉ ቁጥሮች እንኳን አሳሳች ናቸው። ያውም እነሱን በጣም እየጨመሩ ነው። የታማሚ ቁጥር እየጨመረ መሆኑን የጤና ባለስልጣናቱ በቅርብ ያወጧቸው መረጃዎች ያሳያሉ። እዛስ ላይ ምን ታዝበሻል? መገናኛ ብዙሀኑ በማስተማር ብቻ ሳይሆን በሚያሳዩት ምስል ለምሳሌ ቴሌቪዥን ስናይ ይታያል። ምሳሌውን በአንድ ጊዜ ታያለሽ እና ልክ ነው። ብዙ ጊዜ ከሌሎችም ሀገሮች ከሆነና ልምድ የምንቀስመው አሁን ለምሳሌ እዚህ ባለንበት ሀገር የታወቁ የሲኒማ ኮከቦችን ወይንም ደግሞ የስፖርት ኮከቦችን ይጠቀም ነበረ። ስርዓቱ እዚህ ሀገር የሚወዳቸውን የሚመለከታቸውን ማህበረሰብ እንደ አርያ እንዲከተሉ እንዲያስተምሩ ያደርጋል። በእኛ ሀገር ግን ያልከው የታዘብከው ትክክል ነው። ከሩቅም ቢሆን በኢትዮጵያ ባለስልጣናት፣ በተለይ አንዳንድ ከፍተኛ ባለስልጣናት በቃ ማስክ አያደርጉም። በዙሪያቸው ሰው ማስክ ያደርጋል፣ እነሱ አያደርጉም። ይሄ እነ ገሌ ስላደረጉ ብቻ ሳይሆን ምሳሌም ነኝ አርያም ነኝ እኔ የተቀረው ህዝብ ይከተለኝም ነው። ልክ ነው። እሱም ይጎላል። እሱንም ደግሞ ያው እንግዲህ ዞሮ ዞሮ ወደ መገናኛ ብዙሀን አገልግሎት ነው የምንመለስ ጉዳዩን። አዎ፣ በህዝብ እና ህዝብ መሀል ሆኖ እንደ ድልድይ መረጃዎችን የሚያቀብል የሚያስታውስ፣ የሚያጠናክር ነፃ የሆነ የመገናኛ ብዙሀን ነው። ትዝታ፣ ለመጨረሻው ጥያቄም ወደ አንቺ ልምጣ። ቀደም ብለው አቶ ሙክሪያና አቶ ነቢዩ በየበኩላቸው የሚሰማቸውን ገልጸዋል። ይሄ ተደራራቢ ቀውሶች ያሉበት ሁኔታ እያለፍንበት ያለ ነው። ከአንድ በላይ የሆነ ፈተና የተደቀነበት ጊዜ ነው። ህዝብም ከኑሮ ባሻገር በእነህ ሁሉ ችግሮች ይጨነቃል። የሚቀጥለው ሁኔታ ምን ይሆናል? የተሻለ ሁኔታ እንዲመጣ ምን መደረግ አለበት? በየቤቱ የሚነጋገርበት ይመስለኛል። ከዛ አንጻር አሁን የኮቪድ-19 ጉዳይ ገፋ አድርገን አነሳን እንጂ ይሄ የሐሰት ዜና ስርጭቱን፣ ግጭት ያለበት ሁኔታ፣ የረሃብ አደጋ ያንዣበበበት ዞሮ ዞሮ የመገናኛ ብዙሃን ትልቅ ስራ ነው እና በየቀኑ ለችግሮቹ ምንጭ ናቸው ያላችኋቸው፣ ቀደም ብላችሁ ያነሳችኋቸው በርካቶች ናቸው። ምን መደረግ አለበት የሚለውን ከግለሰብ ባሻገር እርምጃውን የሚወስዱ ክፍሎች ማወቅ አለባቸው እና ምን ይታይሻል? በአንቺስ በኩል ብዙ ነገሮች ናቸው እውነትም አሉ ላይ ያነሳው ዋናው የመገናኛ ብዙሃን ስራ ስንል እንደ እውነቱ ለመናገር በትክክል ዘገባ የሚያቀርቡም አሉ ኢትዮጵያ ውስጥ። ነገር ግን ባለው የመረጃዎች ውዥንብር ማህበራዊ መገናኛ ላይ የሚለቀቀው ዩቱብ ላይ የሚለቀቀው እርግጥ ነው የተወሰኑ ሰዎች ናቸው ያንን መረጃ የሚያገኙት። እነሱ ደግሞ ምንም አይነት ሙያው ሳይኖራቸው መልሰው ወደ ማህበረሰቡ ደግሞ የሚያሰራጩት ነገር እሱ ውዥንብር ይፈጥርና በትክክል የሚሰሩት መገናኛ ብዙሃን እነኚህን አሁን ያነሳቸውን ጉዳዮች የመፈናቀሉንም፣ የህዝብ ግጭትንም፣ ረሃቡንም በተመለከተ በትክክል የሚዘግቡት ድምፃቸው ይዋጣል። ይሄ ይመስለኛል ችግሩ። ምክንያቱም ሌሎቹ አጀንዳውን ይይዙትና በተዛባ መንገድ መረጃዎች ይሰራጫሉ። እንግዲህ ለዚህ ቀደም ብለንም ያነሳነው ነገር ነው። ይሄ አዲስም ሀሳብ አይደለም። በአንድ ሀገር ውስጥ ነፃ የመረጃ ፍሰት በሌለበት ቦታ ለፈጠራ ወሬዎች መንገድ ይከፈታል። እና ዞሮ ዞሮ የኢትዮጵያ መንግስት አሁን ጋዜጠኞችን ስታነጋግር ቀደም ብሎ አንድ የነበረ በተወሰነ ጊዜ መረጃ የሚሰጣበት መስሪያ ቤት ነበረ። እሱ ፈርሷል። እሱም ይመለስ ከሆነ ወይንም በሌላ አደረጃጀት ከመንግስት ባለስልጣናት መረጃ የሚሰጥበት መኖር አለበት። እያንዳንዱ የመንግስት ባለስልጣን ደግሞ መረጃዎችን ለሕዝብ ለጋዜጠኞች መስጠት ግዴታው መሆኑን ማወቅ አለበት። ግዴታ ነው። ሕዝብ የመስማት መብቱምና መረጃዎችን እያንዳንዱ የመንግስት ባለስልጣናት መስጠት ነው ያለባቸው። ጋዜጠኛም አንዱ ከሌላው እየጠየቀ እየተበደረ መዘገበም የለበትም። ይሄ ነው አንዱ ትልቅ ችግር። እሱ መሻሻል እንዳለበት ነው የማየው። በኢኮኖሚውም፣ በእርስ በርስ ግጭቱም፣ በሀገሪቱ ሰላም ዘለቄታውም የመረጃ ፍሰቱ ክፍት መሆን አለበት። ጋዜጠኞች ደግሞ በተቻለ መጠን መረጃ አድራሽ ድልድይ እንጂ የመረጃው ቋት አይደሉም። ምክንያቱም አድራሽ ናቸው። ከዚህም ከዚህም የተገኘውን መረጃ አስተካክለውና ባልተዛባ መልኩ እውነት ላይ የተመረኮዘውን ለሕዝብ ማድረስ አለባቸው። ይሄ ሲመጣ ነው እንግዲህ ችግራችን ሊቀረፍ የሚችለው ብዬ ነው ማስ በጣም አመሰግናለሁ። ትዝታ አጣርቶ ማቅረብ አለበት መረጃ ሰብሳቢ አቀባይ እንጂ ራሱ የመረጃው ፈጣሪ አይደለም ነው የመገናኛ ብዙሃን ድርሻ የተዋጣለ ሲሆን ሰላምን፣ ምናልባትም ህዝቦችን የሚያቀራርብና መልካም ሁኔታ የመፍጠር አቅም እንዳለው፣ ለጥፋት ሲሰማራም ተመልክተናል። በሩዋንዳ እልቂት የሩዋንዳው ሬዲዮ ሚል ኮሊንስ የተጫወተው ሚና በታሪካዊ ሁኔታ የሚታወቅ ነው። ይሄ አንድ ቀን ተነስቶ በአንድ ውይይት የሚቋጭ አይደለም። ተደጋጋሚ ውይይቶችን ይጋብዛል። ቀደም ብዬ እንደጠቀምኩት በሐሰት ወሬዎች መነሻነት በተከታታይ የምናቀርበው ውይይት አካል ነው። የጋዜጠኞች የጠረጴዛ ዙሪያ ውይይት መኩሪያ መካሻ፣ ነቢዩ ግርማ፣ ባልደረባዬ ትዝታ በላቸው እንግዶች። መሰል የጋዜጠኞች የጠረጴዛ ዙሪያ ውይይት እንጋብዛችኋለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ እኛም